የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 ና በ31 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ልክ ነው። ይሄ እውቅና ሌሎችም ም ለሚሰሩ በዚህ እንዲቀጥሉ ና ለኮሚዩኒቲው ደግሞ እንዲያበረታታ ነው እንደዚህ አይነት አዋርድ የሚያስፈልገው የሚመስለኝ። በዳያስፖራ ስንኖር ብዙ አይነት ታሪክ አለን የምንናገረው በዚህ ማቅረብ እና ለሌሎች በር እንደሚከፍት ተስፋ አለኝ። ውብን የተሰኘው ፊልም ዲሬክተር ና መሪ ተዋናይ ሶሎሜ ሙልጌታ ናት። የሁለት ባህሎች ውበትና ፈተና ተጋምዶ የሚታዩበት ኢትዮጵያውያንና አሜሪካውያን ተዋናዮች እና የፊልም ሰሪዎች የተሳተፉበት ውብን ለበርካታ ሽልማት የሚበቃ ነው። ይህም አዲስ ሌላ ሽልማት መሆኑ ነው። አቶ አዲሱ አበበ በኢትዮጵያና ኤርትራ ዴሞክራሲና ሰብአዊ መብቶች እንዲከበሩ የአሜሪካ ድምፅ ምርሆችን በመራመድ ረገድ በብዙ ሚሊዮኖች በሚቆጠሩ አድማጮች ልብ የማይፋቅ አሻራ ጥለሃል። ለረጅም ዓመታት አብረን ባሳለፍናቸው ጊዜያት በሀሳብና በአመለካከት የሚመስሉህን ብቻ ሳይሆን የማይመስሉህንም ጭምር ባክቦትና በፈገግታ ተቀብለ፣ በቀልድ በጨዋታ ችሎታ የምታዝናናና የምትመጭ በሳል ጓደኛ መሆን ቃልህን በዚህ አጋጣሚ ልነግር እፈልጋለሁ። የቤተሰብ ወግ ነው፣ ይበልጡንም ስለ ቤተሰብ ከምንቆጥራቸው የራዲዮ መጽሔት አድማጮችና የአሜሪካ ድምፅ ባልደረቦቻችን ጋር የምናደራው ወግ ይህ። አዲሱን የተለየ እንደወደው እና እንዳቀርበው ያደረገ ነገር ይሄ የሁለት ሳምንት የምታቀርቡት ፕሮግራማችሁ የተለየ እንደወድና እናንተንም እንድከታተል ካደረገኝ ነገር እንደምታውቁት በአብዛኛው የኢትዮጵያ ታሪክ ለሀገራቸው ለፍተው ደክመው የወደቁ ሰዎችን የሚያስታውስ የለም። ታሪካቸውን የሚዘክር የለም። የእናንተ ፕሮግራም ደግሞ እነዚህን ነገሮች ይሰራ ያለው። ይህን በመስራቱ ትልቅ ከበሬታ ለአንተም ሆነ ለሱ አለ። አሁን ይህኛው የመጨረሻው ከአሜሪካ ድምፅ የአማርኛ የኦሮምኛና የትግርኛ ክፍል ባልደረቦቻችን ድምፅ የተቀነጨበ ነው ጤና ይስጥልን ክቡራትና ክቡራን አድማጮች እንደምንሰነበታችሁ ከነሐሴ አራት 2011 ዓ ም ዝግጅታችን ጋር የአዲስ አበባውን ተባባሪያችንን ንጉሤ አክሊሉን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ ንጉሡ ታምሬ ፕሮግራሙን ያቀናብርልናል እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን አሁን ታዲያ የሰዓቱን የዓለም ዜና እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍስሀዬ ነኝ። የዩናይትድ ስቴትስ የአገር ውስጥ ደህንነት ተጠባባቂ ኃላፊ ባለፈው ሳምንት በመቶዎች የሚቆጠሩ ሕጋዊ ፈቃድ የሌላቸው ሰራተኞች ፍለጋ ሚሲሲፒ ውስጥ በምግብ ስራ ቦታ ላይ የተደረገው ወረራ ተገቢ ነበር በማለት ተከላክለዋል። ይሁንና ኤልፓሶና ቴክሳስ በተካሄዱት የጅምላ ተኩሶች ምክንያት 22 እስፓኒኮች የተገደሉበት ጊዜ አካባቢ መሆኑ ትክክል አለመሆኑን አምነው ተቀብለዋል። የሆንኮንግ ፖሊሶች ዛሬ በተቃውሞ ሰልፈኞች ላይ እምባስ መጭ ጋዝ ተኩሰዋል። ተቃዋሚዎቹ ዛሬ ሹፖ በተባለ ቦታና በአንድ የገበያ መንደር ላይ ተሰልፈዋል። ተቃዋሚዎቹ በሳምንት ማብቂያ ላይ የዲሞክራሲ ጥያቄን በማንሳት ሰልፍ ሲያካሄዱ ለአስረኛ ጊዜ ነው። ሆንኮንግ እንደ ድሮ እንዳልሆነች ዓለም እንደሚያውቅ ተስፋ እናደርጋለን ሲል ከተቃዋሚዎቹ አንዱ ለአሶሺየትድ ፕሬስ የዜና አገልግሎት ተናግሯል። የኖርዌ ጠቅላይ ሚኒስትር ኤርማ ሶልበርግ ዛሬ ኦስሎ በሚገኝ ጊዜያዊ መስጊድ ላይ በተደረገ የጸሎት ስነ ስርዓት ተገኝተዋል። አንድ ታጣቂ በመዲናይቱ ቶክስ በከፈተ ማግስት ነው ጠቅላይ ሚኒስትሯ በመስጊዱ የተገኙት። ጥቃቱ በጥላቻ ላይ የተመሰረተ ወንጀል ሊሆን ይችላል በሚል እምነት ምርመራ ይደረግበታል ተብለዋል። ሰውየው በሃያዎቹ ዓመታት ዕድሜ ክልል ውስጥ እንደሆነ ፖሊሶች ተናግረዋል። ቶክስ ስለከፈተበት ምክንያት ለፖሊሶች መናገር እንዳልፈለገ ፖሊሶቹ ገልጸዋል። ተጠርጣሪው በመስጊዱ አካባቢ እንደሚኖርና ወደ ኋላ በተጠርጣሪው ቤት ውስጥ የአንዲት ወጣት ሴት አስከሬን እንደተገኘ ፖሊሶች ጠቁመዋል። በጊዜያዊ መስጊድ ላይ ቶክስ የከፈተውን ሰው ለማስቆም የሞከረው አንድ ሰው ቀላል ጉዳት እንደደረሰበት ፖሊሶች አክለዋል። በሳውዲ አረቢያ የሚመራው የጥምረት ኃይል ሁቲዎች ጥቃት ከፈጸሙ በኋላ የሀገሪቱን መንግስት ለመርዳት ሲል አደን ላይ ዛሬ የአየር ድብደባ አካሂዷል። በምዕራብ ሀገሮች የሚመራው የጥምረት ኃይል ጥቃት የከፈተበት አካባቢ በሳውዲ አረቢያ በሚደገፈው ለጊዜው አደን ላይ በሰፈረው የአብድራቡ ማንሱር ሀዲ መንግስት ላይ ተቀጥተኛ የሆነ አደጋ ይጥላል ይላል። የጥምረቱ ድብደባ ኢላማ ምን እንደሆነ ግልጽ አይደለም። የአደን ነዋሪዎች ግን በከተማይቱ ባሉት የተገንጣዮቹ ሰፈሮች ላይ የአየር ድብደባ ዘመቻ ተካሂዷል ሲሉ ኤኤፍፒ በሚል ህጽሮት ለሚታወቀው የፈረንሳይ የዜና አገልግሎት ተናግረዋል። የየመን ተገንጣይ የሚባሉት አማጽያን ትላንት አብዛኛውን የአደን ክፍልን ተቆጣጥረዋል። ይህ እርምጃም በኢራን የሚደገፈውን የሕቱ ንቅናቄ ለማፍረስ በመጣር ላይ ባለው የሳውዲ ጥምረት ላይ ጉዳት ማድረሱ ተዘግቧል። የሑቲ አማጽያን የፕሬዝዳንታው ቤተ መንግስትም እንደ ተቆጣጠሩ የየመን የጸጥታ ባለሥልጣኖች ትናንት ተናግረዋል። ፕሬዝዳንቱ እዛ ስላልነበሩ ለተምሳሌት ያህል ተደርጎ ታይቷል። ባለሥልጣኖች እንደሚሉት በደቡባዊቷ የወደብ ከተማ ያሉት ወታደራዊ ሰፈሮች በሙሉ ተይዘዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሜን ኮሪያ የአጭር ርቀት መች ሚሳይሎችን ለሙከራ ብትተኩስ በዩናይትድ ስቴትስ ላይ አደጋ አይሆንም በማለት ችግር ሆኖ እንደማይታያቸው ሲገልጹ ቆይቷል። ሰሜን ኮሪያ ታዲያ መልእክቱን ያገኘች ይመስላል። ሰሜን ኮሪያ በቀጠናው ባሉት በአሜሪካ ወዳጅ ሀገሮች ላይ አደጋ ሊጥል የሚችል አዲስ የአጭር ርቀት መች ሚሳይል ከተተኮሰ ሰዓታት ካለፉ በኋላ ዛሬ የሀገሪቱ መንግስት ሚዲያ የትራምፕን አባባል ጠቅሷል። ሰሜን ኮሪያ ከቅርብ ጊዜያት ወዲህ የምታካሄደውን የሚሳይል ተኩሶችን ደቡብ ኮሪያ በነቀፈችበት ወቅት አንድ የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለደቡብ ኮሪያ ነቀፌታ የቁጣ ምላሽ መስጠታቸውን ኦፊሴላዊው የኮሪያ ማዕከላዊ ዜና አገልግሎት ጠቅሷል። የዩናይትድ ስቴትስ ፕሬዚደንት እንኳን አንድ ሉዓላዊት ሀገር ራስዋን የመከላከል መብት እንዳላት እውቅና የሚሰጥ አነጋገር ሰንዝረዋል። ብዙ ሀገሮች የሚያደርጉት የአነስተኛ የሚሳይል ሙከራ ነው ብለዋል ቃል አቀባዩ። ሰሜን ኮሪያ ትላንት ከሁለት ሳምንታት ትንሽ ከፍ ባለበት ጊዜ ውስጥ ለአምስተኛ ጊዜ የቦሊስቲክ ሚሳይል የሙከራ ቶክስ አካሄዳለች። ካለፉት ሁለት ወራት ወዲህ ደግሞ ሰባተኛ መሆኑ ነው። አድማጮች ይህ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በተቀደሰው የኢየሩሳሌም ቦታ ከእስራኤል ፖሊሶች ጋር በተካሄደ ግጭት በርካታ ፍልስጥማውያን ቆስለዋል። ግጭቱ ዛሬ የተነሳው የሐጁ ሃይማኖታዊ ጉዞ በሚያበቃበት የዒድ አልአልሓድ የመጀመሪያ ዕለት ላይ ነው። ለሙስሊሞች ሶስተኛው የተቀደሰ ቦታ በሆነው አልአስካ መስጊድ በሙስሊሞች በላይ በሙስሊሞች በዓል ላይ በዘልማድ አይሁዳውያን ጎብኚዎች ሊገኙ አይገባም። ነገር ግን አይሁዳውያንም በቦታው ላይ የመጀመሪያውና ሁለተኛው ቤተ መቅደሶች የወደመበትን ጊዜ የሚያስቡበት ነው። እስራኤላውያኑ እንደ በፊቱ አይሁዳውያን ገምኞች ባለመከልከላቸው ፍልስጤማውያን ተቆጥተው ከፖሊሶች ጋር ተጋጡ። አድማጮች፣ ይህ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አበቃ ዜናችን። አድማጮች፣ ለራዲዮ መጽሄት ዝግጅታችን ተመልሰናል። ተመልሽ ያለው ማለት ሳይሻል አይቀርም። ዛሬ ባለፈው በመጨረሻው ዝግጅታችን ጡረታ መውጣት ሳይሆን ረዘም ያለ እረፍት ከመውጣት ይቆጠርልኝ ያለው አዲሱ አበበ ዛሬ እንደ ወትረው አብሮኝ ባያስተናገድም። በሙሉ ዝግጅቱ ታዲያ አብሮን ስለማምሸቱ ጥርጥር አይግባችሁ። ለነገሩ የቀደም መግቢያችንም ሳያሳብቅ አልቀረም እንደ አዲሱ አይነት በዚህ ሙያ ውስጥ የቆየ ልክ አንተ ጋር አብሮ እንደሚሰራ ከኔ ጋራም አንዳንድ ነገሮች እንሰራለን። የስነ ጽሁፍ ችሎታው የቀልዱ እሱ ሰውዬው ራሱ አዲሱ ነገሮችን እያዋዛ ቀኑን ሁሉ ደግሞ ቢሮ ውስጥም ራሱ በጣም ብዙ ብዙ ቀልድ አሁን ከአድማጮች ጋር መጋራትም ብዙ አይቻልም እንጂ ጥርሴ ሳይከደን ነው ብዙ ሰዓት የምናሳልፍበትም ቦታ ስለሆነ ቤተሰብ ሆነናል። ቀልዳችን፣ ያንዳችን ቀልድ ለሌላው ይገባል። ስንጣላም ስራው ያስታርቀናል፣ ትብብር ስለሚጠይቅና ይሄን ይሄንን ሁሉ እንግዲህ ሳጣ ነው አዲሱን ተናድጄበታል። አሁን ቀደም ብዬ በመግቢያ እንደጠቆምኩት ዛሬ ይበልጡን ስለ ቤተሰብ ከምንቆጥራቸው የራዲዮ መጽሔት ታዳሚዎችና የአሜሪካ ድምፅ ባልደረቦቻችን ጋር የምናደራው ወግ ቆየት ብለው ይደመጣሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። የመክፈቻውን ዜማ ነው የምናስከትለው። ፀሐዬ ዮሐንስ ነው ጊዜው ይርዘም እንጂ ያለ የሚጫወትልን። What's calling you, Becker? Begging what you are, What's calling you, See you ፀሐዬ ዮሐንስን ለግሩም ዜማው እናመሰግናለን። አድማጮች፣ አሁን ወደ ቀዳሚው ቅንብር አሁን በመግቢያው እንደጠቆምኩት ውብን የተሰኘው ፊልም ዲሬክተርና የፊልሙ መሪት ተዋናይም ጭምር ናት። ለክብር እውቅና ታይታለች። በቀጣዩ ምጥን ቅንብራችን ታወጋናለች። ሰሎሜ ሙሉጌታ በድጋሚ ወደ ፕሮግራማችን እንኳን እንድናመጣሽ አመሰግናለሁ። አሉላን ስላመጣኝ ይህንን ፕሮግራም በጣም ስለምወደው በጣም ደስ ብሎኛል። እኛም ደስ ብሎናል ድጋሚ ስላገኘንሽ። ሰሎሚ ከዚህ ቀደም ለእይታ የበቃውን የሁለት ባህሎች መስተጋበር የታየበትን በተባባሪነት የጻፍሽው ዲሬክትም ያደረግሽው እንዲሁም ደግሞ በመሪቷናይነት የተጫወትሽው ውብን የተሰኘውን ፊልምሽ ለእይታ በበቃበት ወቅት ተነጋግረናል። አድማጮች በዚያ ፊልምሽ በስፋት እንደሚያውቁሽ ዛሬም ፊልምሽ እየታየ ስለሆነ እንደሚመለከቱት እገምታለሁ። የተለያዩ ሽልማቶችንም ለማግኘት በቅታችኋል። አሁን ታዲያ ሌላ ለእውቅና የበቃሽበት አጋጣሚ ተፈጥሯል። ያን እውቅና የሰጠሽ ማነው? ምንድን ነው መሰረቱ? እስኪ ያጫውችን እ እሺ ከዲሲ ጋቨርመንት ከንቲባ ነው እና የእውቅና ሬኮግኒሽን። ይሄ የመጀመሪያው በዳያስፖራን በአሜሪካን ሀገር የተሰራ የስክሪን አክተርስ ጊልድ ፊልም ነው ማለት ፊልሙ በዩኒየን ደረጃ ነው የተሰራው እና ብዙ ህግ አለው። እንግዲህ ዩኒየን ሲባል አብረሃቸው ምትሰራዎች ተዋንያኖቹ እና ደግሞ ሀይንድ ካሜራ ከካሜራ በኋላ ያሉት የሚሰሩት ሰዎች በህግ ነው ማለት። አሁን ለምሳሌ በስንት ሰዓት ገብተው በስንት ሰዓት እንደሚወጡ በስንት ሰዓት ምሳቸው እንደሚ በሉ በስንት ሰዓት ይሄ ሁሉ ህግ ያለው ነው። እንግዲህ ዩኒየን ማለት የስራ መብታቸው ይከበርላቸዋል። ልክ ነው የስራ መብታቸው ይከበርላቸዋል። እና ብዙ ጊዜ ፊልም ስትሰራ በአሜሪካን ሀገር ሁለት አይነት ልዩ አይነት አሰራር አለ። ማንም ፊልም ሊሰራ ይችላል መብቱ ነው። ግን ይሄ መብት የሚያስከብረው እንትን ፊልም አሰራር በጣም ብዙ ህግ አለው እና ህጉ ምንድን ነው ተዋንያኖቹም እና ክሩዎቹ በህጉ መሰረት እንዲሰሩ ፊልሙ ከዛ ከህግ መሰረት ከወጣ ያ ነገር ዩኒየን አያደርገውም ማለት ነው። እና እሱን ለማድረግ በእሱ መሰረት ነው ውብን የተሰራው በኢትዮጵያን ኮሚኒቲ ለመጀመሪያ ጊዜ ን በስክሪን አክተርስ ጊልድ መሰረት የተሰራ ፊልም ስለሆነ ነው። እንግዲህ በዳያስፖራን ኮሚኒቲ እና በዚህ ነው ይሄንን በስራ ወቅት የዋሽንግተን ዲሲ ገቨርመንት ከንቲባዋ መሰጠኝ ይህንን እውቅና እውቅና ማልካም እንዲህ መሰሉ እውቅና ሲሰጥ ለግለሰቡ ያን ስራ ለሰሩት ሰዎችም ቢሆን ከዚያ አልፎ በሙያ መሰለፍ ለሚፈልጉ ሌሎችንም ያበረታታል ብለን ወይም ተስፋ እናድርጋለን። ያው ልክ ነው። ይሄ እውቅና እኔ ለሌሎችም ልጆችም ለሚሰሩ በዚህ እንዲቀጥሉና ለኮሚዩኒቲው ደግሞ እንዲያበረታታ ነው። እንደዚህ አይነት አዋርድ የሚያስፈልገው የሚመስለኝ ለሌላ ሰው ትምህርት እንዲሆንና እነሱም በዚህ እንዲሰሩ እንዲከተሉ ነው። በዳያስፖራ ስንኖር ብዙ አይነት ታሪክ አለን የምንናገረው በፊልም ማቅረብ እና ሌሎችም ልጆች እሱን መስራት ከፈለጉ በስክሪን አክተርስ ጊልድ መሰረት እንዲሰሩና ይሄንን ብላ ነው እንግዲህ እና በር እንደሚከፍል ተስፋለኝ። ሰሎሜን፣ በድጋሚ እንኳን ደስ ያለሽ። በምሳሌነትሽ፣ ቀጣይ ፊልምሽ ኢትዮጵያ ሄዶ የሚታይበትንም እንከታተላለን። ለአሁኑ ለምጥን ምልልሳችን አመሰግናለሁ። እግዚአብሔር ስጥልኝ እግዚአብሔር ስጥልኝ አሉ ለአንቸ ብር ስጥልኝ ስላወጣኝ እንደገና። ናይ ላቭ ዮር ሾ። አድማጮች፣ አሁን በቀጥታ ወደ እናንተ መልእክቶች ከረዥም ጊዜ የፕሮግራሙ ተከታታዮች በስልክና በኢሜይል የደረሱንን በየተራ እናሰማችሁ። ስሜ ስቲቨን ዋሴ ይባላል። ካናዳ ኦተዋ ዋና ከተማው ነው የምኖረው። ሲጀመር ጀምሮ የዘወትር አድማጫችሁ ነኝ። አዲሱን የተለየ እንደወደውና እንዳቀርበው ያደረገ እንደ ጋዜጠኛ ጥሩ ጋዜጠኛ ነው። ሀገሩን ይወዳል። ሁለገበር ድምፁም የተለየ ከሌሎች ደግሞ አዲሱ የቤተ ክርስቲያን ትምህርት ተምሯል። እኔ ደግሞ እድገቴ በቤተ ክርስቲያን አካባቢ ነው። ይሄ የተለየ እንድቀርበው እናደረገኝ። ይሄ በየሁለት ሳምንቱ የምታቀርቡት ፕሮግራማችሁ ደግሞ የተለየ እንድወድና እናንተንም እንድትከታተል ካደረገኝ ነገር ያው እንደምታውቁት በአብዛኛው ኢትዮጵያ ታሪክ ለሀገራቸው ለፍተው ደክመው የወደቁ ሰዎችን የሚያስታውስ የለም። ታሪካቸውን የሚዘክር የለም። የእናንተ ፕሮግራም ደግሞ እነዚህን ነገሮች ሲሰራ ያለው ሰዎችን የድሮ ታሪካቸውን እያፈላለጋችሁ እንዲሁም በዓለም ሲለዩም ደግሞ ታሪካቸውን በማስተገባት የምታደርጉት ነገር አዲሱንም ሆነ አንተንም ፕሮግራማችሁን በተለይ ትኩረት እንድከታተለው አደረገው። ይህን በመስራቱ ትልቅ ከበሬታ ለአንተም ሆነ ለሱ አለኝ። እንግዲህ አዲሱን ብቻ ሳይሆን በቪኤ ቀደም ብለው ሲሰሩ የነበሩ ሰዎች የሀገራቸውንም አንድነት ማህበራዊ ኑሮ በሚገባ የተገነዘቡ ጥሩ ጋዜጠኞች ነበሩ። በተረፈ ወደውም ፕሮግራማችሁን አንተም ደግሞ እንድታስቀጥልልኝ አደራ ህላለሁ። የረዥም ዓመታት የአሜሪካ ድምፅ ራዲዮ አድማጭ ናቸው። የአዲሱን ጡረታ መውጣት ዜና እንደሰሙ ከካናዳ የደወሉልን የራዲዮ መጽሔት ተከታታዩ እንግዳችን አቶ እስቲበል ዋሴ ውድ አቶ አዲሱ አበበ ሲሉ ተንደረደሩ። ታምሩ የተባሉ አድማጫችን ከአውሮፓ ውድ አቶ አዲሱ አበበ፣ እኛ አድናቂዎችህ እንዲህ ቅር ቅር እያለ ሆዳችን ገባባ። ለስራ ባልደረቦችህ ማ ምን ይሰማቸው? በጥያቄ መልክ ስሜታቸውን ሲያጋሩ፣ ቢሆንም መልካሙን እንመኛለን። በቀሪው ዘመንህ ያሰብከውን እንድታደርግና ከሁሉም በላይ ሙሉ ጤናና ረዥም ዕድሜ እመኝልሃለሁ። ደራሲ አዲሱ አበበ የሚሉ መጽሕፍት በቅርቡ እጄ እንደሚገቡም ተስፋ አድርጋለሁ። የፈገግታ ምልክት የኢሜይል ምስል ያስቀመጡበትን አጭር አስተያየታቸውን ቋጩ የለንደኑ አድማጫችን ታምሮ እናመሰግናለን። የአሜሪካ ድምፅ የአማርኛው አገልግሎት እንዲዘጋ በኢትዮጵያ በቅርቡ ከተካሄደው ለውጥ አስቀድሞ የነበረውን የኢህአዴግ ስርዓት ተጠያቂ ያደርጋሉ። የለም ብለን ድምፅ ለማሰማት መምጣቴ ዋናው ምክንያቴ የዛሬ ስድስት ዓመት ገደማ በሚል የጀመሩት ደግሞ የኒውዮርኩ አድማጫችን ተድላ አስፋው ናቸው። ራዲዮ ለብዙ ዓመታት ኢትዮጵያ ውስጥ የነበረው ብቸኛ እንደ ጀርመን አማርኛ ክፍል ሁሉ መረጃና መማሪያ በመሆኑ ነበር አቶ አዲሱን በኢሜይል በብዛት በስልክ ደግሞ አልፎ አልፎ አገኘው ነበር። ይህ ግንኙነት ካሁን ወዲያ ታዲያ በሌላ አድራሻም ቢሆን ይቀጥላል። ተድላ ናቸው። አቶ አዲሱን በአካል ባላውቀውም ግሩም በሆነ ድምፁ ለመለየት እችላለሁ። የቤተ ክህነት መሠረቱ ለቋንቋው ችሎታው እንደ ረዳውም ገልጽ ነው ሲሉ አድናቆታቸውን ገልጸው ወደፊት በጽሑፍም ጭምር ብዙ የሚያበረክት በመሆኑ መልካም አዲስ ሕይወት እመኝለታለሁ ሲሉ መልእክታቸውን ቋጭተዋል። ተድላ አጥፋው ሄሎ የአሜሪካ ድምጽ፣ ያሉን ደግሞ በእንግሊዝኛ በጻፉት አጭር ኢሜይል መልእክታቸው አስተያየታቸውን ያደረሱን አብርሃም ኤፍሬም የተባሉ አድማጫችን ናቸው። ሄሎ የአሜሪካ ድምፅ፣ አዲሱ በጡረታ በመሰናበቱ የማናገኘው በመሆናችን ቅሬታ ተሰምቶኛል፣ አዝኛለሁ። አዲሱ የአሜሪካ ድምፅ መለያ ምልክት ቅርጽ ነው። የተፈጥሮ ደንብ መሆኑን ግን እረዳለሁ በእጅጉ እንወድሃለን። አዲሱ ጤናና ረዥም ዕድሜ እንመኝልሃለን ብለዋል አብርሃም። አሁን አድማጮች፣ ቀደም ብዬ በመግቢያ እንደ ጠቆምኩት ዛሬ ይበልጡን ስለ ቤተሰብ ከምንቆጥራቸው የራዲዮ መጽሔት አድማጮችና የአሜሪካ ድምፅ ባልደረቦቻችን ጋር የምናደራው የቤተሰብ ወግ አላበቃም። አሁን ደግሞ ወዲህ ወደ አሜሪካ ድምፅ ራዲዮ ልመልሳችሁ። አቶ አዲሱ አበበ በኢትዮጵያና ኤርትራ ዴሞክራሲና ሰብአዊ መብቶች እንዲከበሩ የአሜሪካ ድምፅ ምርሆዎችን በማራመድ ረገድ በብዙ ሚሊዮኖች በሚቆጠሩ አድማጮች ልብ የማይፋቅ አሻራ ጥሏል። ከቪኦኤ አማርኛ ዋርካዎች አንዱ ጋሽ አዲሱ እንገፋ ብልህ ያስረጅ ወሰም ይመስለኝ ነው። ጋዜጠኝነት ሞያህ ያለህ ፍቅር በአመርቅነት ስለተዋጣ ስራዎች በቀጣይ ትውልድ የሚኖራቸው የለውጥ ፈጣሪነት ስሜት ታላቅ መሆኑ በእርግጠኝነት መናገር ይቻላል። እንግዲህ የተቀረበው ወርቃዊ ሕይወትህ በምታገለግለው ጌታ የተባረከ ይሁንልህ። ቢያንስ በዛ በደስታ ሰዓት ብለህ በምትጠራው ሀፒ አዋራችን ላይ እንገናኛለን። ለተሰባበረ አማርኛ ይቅርታ አልጠይቅም። ክቡር ዓብይ ሓወይ አዲሱ ኣበበ ሰሰናዩ ንዓኻን ንስድራ ቤትካን መሳርሕትኻ ተወልደ ወልደ ገብርኤል ካብ ቪኦኤ ትግርኛ ጤና ስጥልኝ አመሰግናለሁ። ኣሉላ ጋሽ አዲሱ ከልጅነት ጀምሬ በድምፂ የማውቅህ ላለፉት አራት ዓመታት ደሞ ካንተጋ ባብሮነት በመስራቴ በጣም ደስተኛ ነኝ። ትልቅ ወንድሜና ሜንቶሬ ነ የተቀረውን የህይወት ዘመን ሁሉ ደስታመኝ እልሃለሁ። እግዚአብሔር ካንተጋ ይሁን። ዊንታ ከትግርኛ ቋንቋ አገልግሎት የስራ ባልደረባዬ እና ጓደኛዬ አዲሱ አበበ በቪኦኤ አማርኛ ክፍሉ ውስጥ ከሶስት አስርተ ዓመታት አገልግሎት በኋላ የሕይወት ጎዳና ሆኖ በጡረታ ብትሰናበትም በጋዜጠኝነት ሙያ በሰጠ ሰፊ አገልግሎቶችና በሰራቸው ታዋቂ ፕሮግራሞች በአድማጮች በአድናቂዎች እንዲሁም በእኛ በባልደረቦችና በጓደኞች እንደምትታወስና እንደምትናፈቅ ምንም ጥርጥር የለኝም። እንኳን ለዚያ በቃ ላለው አዲሱ። ለረጅም ዓመታት አብረን ባሳለፍናቸው ጊዜያት በሐሳብና ባመለካከት የሚመስሉህን ብቻ ሳይሆን የማይመስሉህንም ጭምር በአክብሮት እና በፈገግታ ተቀብለ በቀልድ በጨዋታ ችሎታ የምታዝናናና የምትመች በሳል ጓደኛ መሆንህን በዚህ አጋጣሚ ልነግር እፈልጋለሁ እና ለዚህ በጣም ጥሩ ጸባዬ ሰብአዊ ጓደኝነት በጣም አመሰግናለሁ። ከቪዮ አገልግሎት በኋላ ባለው ሕይወት ልሠራ ያቀድካቸውን እግዚአብሔር እንዲያሳካል ጸሎት ነው። በደስታ የተሞላ መልካም ጊዜ እመኝልሃለሁ። ዋቀዮ ጅሬኘ ኬ ከና ቦዳ ከ ነጋፉ ከ ገመቹ ሲ ፋ ጐዱ እት ምልክ አይ እን አፋን ኦሮሞ ፕሮግራም ከ አፋን ኦሮሞ ሰርቪስ ስለ አዲሱ ትንሽ ነገር ለማለት አዲሱ ለብዙ ብዙ አመታት አብረን ሰርተናል። ገና መጀመሪያ ቀን ቮይስ ኦፍ አሜሪካ እንደ መጣሁኝ ሳየው እና መጥቶ ሰላም ስለኝ ልክ እንደ አዲስ ሰው ሳይሆን ብዙ አመት እንደምን ታዋወቅ ሰው ነው የተሰማኝ። ምክንያቱም አዲሱ በጣም ተጫዋች ተግባቢ የሚቀል አይነት ሰው ነው እና ለማናገር የሚከብድ ሰው ስላልሆነ በቀላሉ ና የተግባባ ነው እና አዲሱ በጣም ጥሩ ሰው፣ ለሰው አሳቢ እንደ ታላቅ ወንድምም እንደ ጓደኛ ነው። ጡረታ መውጣቱን ዜና ስሰማ በጣም ነው የደነገጥኩት፣ ምክንያቱም አዲሱ እንዲህ ቶሎ በጡረታ ይገለላል ብዬ ስላላሰብኩኝ ገና ለብዙ ጊዜ መስራት የምችል በሙያው ታዋቂ የሆነ በአሜሪካ ድምፅ አድማጮች ዘንድ ተወዳጅ የሆነ እስከ ምን ጊዜውም ድረስ ድምፁ ከአድማጮቹ፣ ከአድናቂዎቹ ጆሮ የሚያቃጭል ከጭንቅላታቸው የማይጠፋ ሰው ነው ብዬ ነው ማምነው። እንደዛም ሆኖ ግን በጡረታ መገለል የሱ ፍላጎት ከሆነ የሚቀጥለው ምዕራፍ ጥሩ እንደሆንለት፣ የደስታ ጊዜ እንደሆንለት፣ ከቤተሰቦቹ ከጓደኞቹ ጋር ደስ የምል ጊዜ እንዲያሳልፍ ምኞቴ ነው። እኛ ግን አዲሱን ከዚህ ከስራችንም ቦታ በማጣታችን የእሱ ቦታ ትልቅ ክፍተት እንዳለው ሆኖ ነው የሚሰማኝ። በጣም ነው ሚስ የምናደርገው እንወደዋለን። በጣም የምወደው በጣም የማከብረው የሥራ ባልደረባይና ወንድሜ በሄደበት ሁሉ መልካም እመኝለታለሁ። ባልደረቦቼን ተወልደ ወልደ ገብርኤልን፣ ዊንታ ኪዳኔን፣ ነሞዳንዲን ና ቱጅቤ ኩሳና መስግኜ። አሁን ደግሞ በዚሁ የማስታወሻ ዝግጅታችን ከሁለት ባልደረቦቼ ጋር ወደ ነበረን ቆይታ ልውሰዳችሁ ከትስታ በላቸውና ደሳለኝ መኮንን ጋር። ትዝታ፣ የራዲዮ መጽሔት ደንበኛ ነሽ። ደንበኝነትሽ ከዚህ ቀደም የሚታወቀው በጠረጴዛ ዙሪያ ውይይት ነው። ዛሬ ያን የጠረጴዛ ዙሪያ ውይይት እንዳናደርግ የራዲዮ መጽሔት ሌላው አዘጋጅ አብሮኝ ስለሌለ እዚህ ስቱዲዮ ውስጥ አሁን የፕሮግራሙን ጠባይ እንድንቀይር እንገድዳለን። በቀደመው ፕሮግራማችን ከአዲሱ ጋር የመጨረሻውን የራዲዮ መጽሔት በሰራን ጊዜ የስራ ባልደረቦቻችን ስለ አንተ ሊናገሩ ስለሚፈልጉት እድል መፍጠር አለብኝ ስለው እንዲያድር ነበር ያደረገው እና ዛሬ ሰዓቱ ደርሷል። የመጀመሪያው እሱ የሌለበት የራዲዮ መጽሔት ነው። ሰማኝ የሚችለውን ስሜት መገመት ትችላላችሁ። አይሰውን ይሄ ስሜት ግን ለእናንተም ይመስለኛል። ትዝታ አጠገብ ለአጠገብ ነው የምትቀመጡት፣ ከእኔ ልምድ ረዘም ያለ ጊዜ አብራችሁ ሰርታችኋል። በርካታ ትውስታዎች እንዳላችሁ ተናድጀበታለሁ። በክንቱ ከንዴትን ጀምረ በጣም ተናድጃለሁ። በምን እንደ ተናደድሽ ለአድማጮች በማጋራት እንጀምራ፣ ይረዱሽ ይሆናል። እንግዲህ እምልህ መለያየት ከባድ ነገር ነው እና እንደ አዲሱ አይነት ደግሞ በዚህ ሙያ ውስጥ የቆየ ልክ አንተ ጋር አብሮ እንደሚሰራ ከእኔ ጋራም አንዳንድ ነገሮች እንሰራለን የሥነ ጽሁፍ ችሎታው፣ የቀልዱ ሱ ሰውየው ራሱ አዲሱ ነገሮችን እያዋዛ ቀኑን ሁሉ ደግሞ ቢሮ ውስጥም ራሱ በጣም ብዙ ብዙ ቀልድ አሁን ከአድማጮች ጋር መጋራትም ብዙ አይቻልም እንጂ እኔ ጥርሴ ሳይከደን ነው እና ስራ እንደዚህ ከሰጠውት በኋላ ጭርስ ያደርጋትና እሺ፣ ይሄን ስምንት ሰዓት እንግዲህ ጉልበቴን መብላት ነው ብሉት ምናምን ብዙ ነገር ነው። አዲሱን የማስታውስበት ቆሎ ዳቦ ተካፍለን ነው ቡና ካፍሎ ነው። አዲሱ ብቻውን አይበላም ሁላችንም ነው። ይሄ እንኳ የመስሪያ ቤታችን ባህሪ ነው። ብዙ ሰዓት የምናሳልፍበትም ቦታ ስለሆነ በጣም ተላምደናል። ቤተሰብ ሆነናል። ቀልዳችን ያንዳችን ቀልድ ለሌላው ይገባል። ቁጣችንም እንደዛው ነው። ስንጣላም ስራው ያስታርቀናል። ትብብር ስለሚጠይቅ ስለሚጠይቅና ይሄን ይሄንን ሁሉ እንግዲህ ሳጣ ነው አዲሱን ተናድጄበታል፣ ተናድጄበታል ያልሺው ከንደቱ ጀምረናል። አዲሱ ዛሬ የፕሮግራሙ አዘጋጅ ሳይሆን ለአመታት እንደሰሙት ሚሊዮኖች ሁሉ አድማጭ ይሆን እና የሚያልሹን የሰማ ይመስለኛል። አስተያየት ካለው እንግዲህ ይሰማል፣ ይሰማል ትዝታ ውስታዎችሽ በርከት እንደሚሉ አምናለሁ። የጊዜውን ያህል የተለዩ አጋጣሚዎች፣ ታላላቅ የዜና ዘገባዎች የተፈጸሙበትን ያህል ዳጎስ ያሉ የህይወት አጋጣሚዎች ይኖራሉና አንዳንዱን ዘርዘር እያደረግሽ ታካፊናለሽ። ደሳለኝ መኮንን፣ አፍሪካ ዋና ክፍል ዋና አቀናባሪያችን፣ አቀናባሪነት ብቻ ሳይሆን አዲሱን፣ ቀደም ሲል ባለፈው ፕሮግራማችን በምናዘጋጅበት ጊዜ ጠቀስ አድርገሃል። የስራ ልምምድ ለማድረግ ወደዚህ ወደ አሜሪካ ድምጽ በመጣህበት ጊዜ የነበረህን አጋጣሚ ጨምረህ አውግተኸኛል። አድማጮችም እንድታጋራ ነው። የአንተም ትውቅ እንግዲህ ብዙ ዓመታት ይሄዳል። የትዝታንም ያህል ባይሆንና ምን ታስታውሳለህ? አሉላ፣ ወደዛ ከመሄደ በፊት አዲሱ ከወጣ በኋላ ሰሞኑን ከባድ ስራ የሆነብን አንተን ማጽናናት እንዳልከው፣ ለልምምድ ከዩኒቨርስቲ ወደዚህ እንደመጣሁኝ ለመጀመሪያ ፕሮግራም ያሰራኝ አዲሱ ነው። ምንስራ ኢትዮጵያን በአሜሪካን የሚለው ፕሮግራሙ ላይ የሆነ ዝግጅት ነበረ። እዚህ የሚኖሩ ኢትዮጵያኖች ያዘጋጁት ትልቅ ፕሮግራም ነበረ። እናንሄ ደስቲ ብሎ እዛ ወሰደኝ። የሚያናግራቸው ሰዎች እቅድ የያዘው ነበር። እና መቅጃውና ማይክራፎኑን በልንካ እንግዲህ አናግራቸው ብሎ አስረከበኝ። የተንቀጠቀኩ እንደምንም ብዬ ማይክራፎኑን ተቀበልኩኝና ፕሮግራም ስርች እንደመጣው ፕሮግራሙ ኤዲት የሚደረገው በስነስርአቱ ኤዲት ተደረገና ተላለፈ ተወኝ ን ጊዜ የነበረኝ አስደሳይ ስሜት በጣም ትልቅ ነበር። የአዲስ ሁኔታ ይገርመኝ ነበር። ላይቭ ፕሮግራም ላይ እንደምታውቂው አንዳንዴ በፍጥነት ፕሮግራሞች ሳይሟላ ስቱዲዮ እንገባለን እና ስቱዲዮ ስንገባ ላይቭ ለማውራት አንዳንዶቻችን ኮንፈርት ላይ መቸን ይችላል። እንደው ቀላይ ላይ የሆነ ስህተት ሲፈጠር ስህተት እንዳልተፈጠረ ፕሮግራሙን ይቀጥላል እና ያ ነገሩ በጣም በጣም ነበር የሚገርመኝ እንግዲህ ያው ጡረታ ወጥቷል እና መልካም የጡረታ ጊዜ ይመኝለታለሁ። ግሩም ደሳለኝ እናመሰግናለን። እሺ ትዝታ፣ አይ ደሳለኝ ባለው ላይ ለመጨመር አሉላ፣ አንተም እንደምታውቀው አዲሱ ማይክሮፎን የማያስደነግጠው ሰው ነው። ምንጊዜም ቢሆን የያዘውን ዜና ዘና ብሎ መናገር የሚችል የሆነ ቴክኒካል ችግር በሚገጥምበት ጊዜ ሳይደናገጥ የያዘውን በቃሉ እንዲህ ሳይመለከታት ሊወጣ የሚችል ጋዜጠኛ ነው። ሌላው ደግሞ እንደገና እንተኑ ነው ምስክር ማደርግ አብረህ ፕሮግራም ስታስተናግድ አንተም እንድትዝናና አንድ ነገር ጣል ያደርግና ያስቃሃል። ስለ አዲሱ ማረሳው በጭራሽ ስቱዲዮ ውስጥ ቆሎ አይገባም። ምን አዲሱ ግን በኪሱ ቆሎ ይሰው ይገባል የገባና አራት ፍሬ ቆሎ ቆንጥሮ እንጂ እያቀብልሃልና አብሮ ለማስተናገድም በጣም ምቹ ነው። በስራው ፈጣን ነው። ጥንቁቅ ነው። ስቱዲዮ ለመግባት በምንዘጋጅበት ጊዜ አዲሱ ቀድሞ ነው የሚገባው። የቆሎ ላይ እንድታወር ይፈልጋል። ትዝታ የቆሎ ማህበር አላችሁ። እኔ ማህበራችሁ አባል አይደለሁም። በነገራችን ላይ አድማጮቻችን አሉላ ቆሎ አይበላም። ይሄ ነገር ይታወቅልን። አንድ ቀን ወደ ስቱዲዮ ስንሄድ አዲሱ ብዙ ጊዜ ሙሉ ልብስ ይለብሳል። ሽክ ብሎ ነው ሚመጣ። አድርጓል። ኮት አድርጓል። ያው እኔ እናሱን ቃል ድዳል ና የአዘቦት ቀን ነው። የእሁዱ ፕሮግራም እንደ በጠባዩም ትንሽ የመዝናኛ ስለሆነ ፈታ ማለት እድል አለው። በኋላ እየሄድን ያለ በመሀል ላይ ልክ ማይኩ እንደጠፋ፣ ለምን ግን ኮቴን ይዤ እንደመጣሁ ታውቃለህ አለኝ። ኮቱን አድርጎት ሄዶን አውልቆት ሌላ ወንበር ላይ ቁጭ አድርጎታል። የሚቀጥለው ቀልድ እንደሚሆን ገብቶኛል። ልክ የመጀመሪያውን ዜና አንብበን እንደጨረስን ነው አሰብኩ። ለጥቂት አልመጣለኝም ተንጠራራና ከኮቱ ኪስ ውስጥ እንደ ልጅነቱ ቆሎ በለ ማይክ ተከፈተ በዛች ቅጽበት። እና እኔ ነበርኩ ማንበብ የነበረብኝ እኔ ማይክ አጠፋሁት፣ እሱ ቀጠለ። በሳቀየሞቅ በኋላ የሰራውን ስራ ያውቃል። እኔ ሲመልስ ለአድማጮች ልናገር ያደረግከውን ነገር ብዬ ቀልደን ብዙም ሳንል አለፈ እና የቆሎ ማህበራችሁን የሆን እጣው ለልጅ ፈልጌ ነው ሰሞኑን ሁሉ አይ ቆሎ መባሉ አይ አዲሱ ወደሚለው ነው ወደሚለው ነው አሉ ላይ አዲሱን ድክመትም እንዳነሳ ብትፈቅድልኝ አንድ ጥፋት ነው የሚያጠፋው እሱንም ብትፈቅድልኝ እንድናገር አድማጮች ዝም የሚፈቅድ ይመስለኛል ስቱዲዮ ሲገባ ሄድፎን ማድረግ አይወድና አዲሱ ጋር ጭቅጭቅ ነበር ሄድፎን ትሰማኛለን እንዴ ምንድን ነው ሄድፎን የሚያስፈልገው ምናምን ላይ አሁን እንግዲህ ከዛች ሄድፎን ተገላገልኩ ግል ይችላል እንደሚችል ከአዲሱ ጋር የነበረን ጊዜ ረጅም እንደመሆኑ በርካታ ቁም ነገሮች፣ በርካታ ጨዋታ የለዛ አጋጣሚዎች እንደሚኖሩ ገምታለሁ። ሌሎች የስራ ባልደረቦቻችንም ድምጻቸውን ያሰማሉ። ትዝታ ግን የክፍሉ ማኔጂንግ ኤዲተርም እንደመሆንሽ ከስራ ጋር በቀጥታ የተገናኘ የለት ተለት ስራም እንደምትመለከች ምናልባትም ደግሞ በጊዜ ውስጥ የነበሩ ለየት ያሉ የዜና ዘገባዎች የተዘገቡባቸው የታሪክ አጋጣሚ፣ ድንገት ሲያመጣው አስደንጋጭ ነገር ይሁን ደስታ የሚፈጥር ነገር፣ የስራ ጠባይ ሆኖ በዜና አይነ ነው ብዙ ጊዜ የምናያቸውና የምታስታውሹ የተለየ አጋጣሚ ካለ ከነኚህ ሁሉ በርካታ ዘመናት እንደው ብታጋሪ የመስከረም አስራ አንዱን ዩናይት ስቴትስ በሽብርተኞች ጥቃት የደረሰባትን ከአዲሱ ጋር በነበረው ወጋችን አስታወሰን ነበር። እንዲያ ያለ ምንደ ቢነገር የምት የምታስታወሸው ካለ አሁን ለምሳሌ የቀጥታ ስርጭት በሚኖረውን ጊዜ፣ በጽሁፍም ከሆነ ደግሞ አሁን ለምሳሌ ስለ ትልልቅ ኢትዮጵያውያን ታሪክ አዲሱ ወደ ታሪክም ያዘነብላል። ከቤተ ክነት ጋርም በጣም ብዙ ቁርኝት አለውና ስለ ቤተ ክርስቲያን አንዳንድ ታሪኮች በሚያወሳበት ጊዜ እኔ እናሱ አንድ ሌላ የሚያስተሳስረን ደግሞ በቅርብ ዓመታት ውስጥ እኔ ዋልድ ባይጅ ያላቅም ከገዳሙ የታሰሩ ሁለት ቀሳውስት ነበሩ። አገናኘኝ እንደ ኤዲተር አንዱን በደረሱበት ቦታ እየተከታተልን እኚህ ሰው ለእኔም ይደውሉልኛል፣ ስልክ ይተውሉኛል፣ እሱም ይደውልላቸዋል። እና ብዙ ፕሮግራም ነው ስለ ዋልድባ የሰራ ነው። እኔ ከታሪክነቱ ከቅርስነቱ ከተከበረ የሃይማኖት ቦታ ከመሆኑ አንጻር፣ አዲሱ ደግሞ ከዛም የቀረበ ፍቅር አለው ለዚህ ቦታ። ፈሳዊውንም እኔንም ይመለከተኛል ለነገሩ። ነገር ግን እንደዚህ እንደዚህ አይነት የሚያቀራርብህና የሚያቆራኙ ለዛ አብሮህ ለሚሰራ ሰው ደግሞ አድናቆት እንድትሰጠው የሚያስገድዱ ነገሮች አሉና ይሄን ነው ማስታውሰው። መልካም ትዝታና ደስ የየበኩላችሁን ሰዓት የፈቀደላችሁን በምጥን በስርቆች ነው ያጋራችሁን። አዲሱ ባይኖርም የአዲሱ ቃና የአዲሱ ስሜት በፕሮግራሙ እንደሚሰማ ተስፋ አድርጋለሁ። በጣም አመሰግናለሁ። አንተም እንግዲህ በርታ፣ ተበራታ

I'm sorry What do I love? Ah, ከአስቴር አወቀ አዲስ ዜማዎች ናፍቆት የተሰኘውን ነበር የሰማ ነው። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን፣ አዎን ንጉሴ አክሊሉን ይዘን ተመልሰናል። የንጉሴ ዝግጅት ቀደም ብሎ የተሰናዳ ነው። አድማጮች፣ ያለፈው አስራ አምስት ቀን ዝግጅቱ በሌላ ተተካና ወደ ዛሬ ዞረ። ምን እንዳዘጋጀ ግን አዲሱ ጠይቆት የነገረውንና አዲሱም አቀናብሮ ለያኔው ያስቀምጠውን እንሆ እንደ ኢትዮጵያ አቆጣጠር በ444 ዓመተ ምህረት ከቆመው ከጉባኤ ኬልቄዶን በፊት የነበሩ የሮማ ሊቃነ ጳጳሳትና ጳጳሳት የተዋህዶ እምነትን አምልተውና አስፍተው ሲያስተምሩን ቆይተዋል። እያኑ የእኛ ሊቃውንት ሲነግሩን ነበር ይላል ንጉሴ። እና ቅዱስ ያሬድም በበኩሉ አለ ንጉሴ ወሬድ የብሔረ ሮሜ ወደ ሮሜ ወደ ሮም ሄጄ ብሎ አዚሟል ንጉሴ በመቀጠል ይህ እንዴት ነው እውን ቅዱስ ያሬድ ሮም ሄዶ ነበር ብሎ ይጠይቅና ለመልሱ ወደ ሊቀ ጉባኤ ጌታሁን ደምፀ ይወስደናል ሊቀ ጉባኤ ጌታሁን የሆህተ ስብከት ዘቅዱስ ያሬድ መጽሐፍ ደራሲ ናቸው እንደሚታወቀው የእኛ ንጉሴ ደግሞ በቤተ ክነቱም አንዱ የአሬድ ደቀ መዝሙር አይደል ውይይቱን በቅዱስ ያሬድ ዜማዎች አጅቦና አቀነባብሮ ነው የላከልን። እናመሰግናለን ንጉሴ ይቀጥል። ሊቀ ጉባኤ ጌታውን ደምጸ የሆህተ ስብከት ዘቅዱስ ያሬድ መጽሐፍ ደራሲ። ሊቃውንቱ ሁለት ትርጓሜ ይዘው ነው የሚንቀሳቀሱ። አንዳንድ ሊቃውንት ቅዱስ ያሬድ ወደ ሮም አልወረደም፣ ወሪድ የብሔረ ሮሜ ብሎ የተናገረው በእግረ ሕሊና እንደተጓዘ መናገሩ ነው የሚሉ አሉ። በአንጻሩ ደግሞ ሌሎች ሊቃውንት በእግረ ሥጋ ወደ ሮም ተጉዟል ብለውም የሚያስተምሩ አሉ። ያው ግራም ወጡ ቀኝም ወጡ፣ መገናኛው ኮሩ ይላሉ። እና ቅዱስ ያሬ በዓይነ ሥጋ እንሁን በአይነ ሊና ይሁን ዞሮ ዞሮ እኛ መሰረታዊ ጉዳዩ ላይ ነው ማተኮር ያለብን። ሮምን አይቶ ቃኝቶ የሮምን የአብያተ ክርስቲያናትን አገልግሎታቸውን የምእመናኑን አኗኗር አለባበስና አመጋገብ አይቶ እዛ ያለውን የአምልኮት ተሞክሮ እንዳካፈለን ይህንን ነው ልናስብ የሚገባው። ሌላው ቅዱስ ያሬድ በእግረ ህሊናም ሆነ በእግረ ሥጋ ሮም ለመሄዱ የሚያስደንቅ አይደለም እንኳን ከሮም ቀርቶ ጽርሐ አርያም ደርሶ ምሥጢረ መለኮትን ተመልክቶ ቅዳሴ መላእክትን ተምሮ መጥቷል ስለዚህ ቅዱስ ያሬድ ቅዱሳን በመሠረቱ ሲበቁ ጠፈር ደፈር አይከለክላቸውም ሊደርስም ይችላል ቅዱስ ያሬድ ቅድስና ማዕረግ ላይ ስለደረሰ ቅዱሳን ለቅድስና ክብር ሲበቁ የሚሰጣቸው አንዱ በዓለም ምኑ መሆን ወይም ደግሞ ጠፈር ደፈር ሳይከለክላቸው ደመና ጠቅሰው ካሰቡበት ደርሰው መመለስ እንዲችሉ አድርጓቸዋል ፈጣሪ። ይሄ የቅድስናቸው ውጤት። ሊቀ ጉባኤ፣ ምናልባት እዚህ ላይ ማስረጃ አድርገን የምንጠቅሰው ይኖራል። አለቃ ኪዳን ወልድ ክፍሌ በመዝገበ ቃላቸው ላይ ምን ይላሉ? ወሪዴ የብሔረ ሮሜ የሚለውን ሲያብራሩ ወሪዴ የብሔረ ሮሜ ብሎ የተናገረው ቅዱስ ጳውሎስ ነው። መጽሐፉም ሄርማ ይባላል። ይሄ መጽሐፍ የቅዱስ ጳውሎስ ነው፣ እንደ ሳልስ ቆሮንቶስ ሆኖ ከቁጥር ያልገባ ትርፍ ነው ይላሉ። መጽሐፉ ሲጀምር ወሬዴ የብሔረ ሮሜ ብሎ ነው ሲጀምረው። የስሙ መጠሪያ ሄርሜን ከሚለው ቃል የወጣ ነው። ይኸውም ጸሐፊው ሄርሜን ስለተባለ መጽሐፉም ሄርማ ተብሏል። እና እንግዲህ ጸሐፊው የቅዱስ ጳውሎስ ደቀ መዝሙር ነው። ስለዚህ ቅዱስ ያሬድ ወሪዴ የብሔረ ሮሚ ያለው የቅዱስ ጳውሎስን ጉዞ በመንፈስ ቅዱስ ተገልጦለት ነው ብለው ተርጉመውታል። ሊቀ ጉባኤ፣ ሌላ ይህን የሚያጠናክር ሀሳብስ አለዎት? አንዳንድ ከሶሪያ ከታናሹ እስያ ተሰደው ከመጡ ከዘጠኙ ቅዱሳን አንዱ የሆኑ አባ ጴንጠሌዮን በአታቸው ወይም ገዳማቸው በአክሱም አጠገብ ስለነበረ ቅዱስ ያሬድ እየተመላለሰ ስለ ውጩ ቤተ ክርስቲያን ባህልና ስርዓት ጠይቋቸው በመንፈስ ቅዱስ ወይም በምናብ አስቃኝተውት የእርሳቸውን አይን አይን አድርጎ እንዳየው ሆኖ ወደ ዴ ብሔረ ሮሜ በማለት አዚሞታል ብለው የሚናገሩም ሊቃውንትም አይታጡ። ሆኖም ግን በየትኛውም ታሪካዊ አንድምታ ብንወስደው ቅዱስ ያሬድ ማህበረሰባዊ ተዛምዶንና ባህላዊ አኗኗሮን ሳይዘነጋ እንደመዘገበልን እንገነዘባል። አመሰግናለሁ። ሊቀ ጉባኤ ጌታውን ደምጸ ሁሴንና አዲሱን አመሰግናለሁ። ቀደም ብዬ አዲሱ አልሄደን ብያለሁ። ኋላ ላይም የምትሰሟቸው ድምፆች አዲሱ በርከት ላሉ ዓመታት ራዲዮ መጽሔት የሰራባቸውን ትውስታዎች የሚያመጡ ይሆናሉ። ለሁሉም ተከታዩን ዜማ ልጋብዝ። ጎሳዬ ተስፋዬን የላምባ ኩራዝ ክሬ ይለናል። Bahnen <mimitation> geht Let's go. Let's go. Let's go. Let's go. Let's go. Let's go. Let's go.

ጎሳይ፣ እናመሰግናለን። አድማጮች አሁን የጋቢናዎቹን ጽዮን ግርማንና ሀብታሙ ስዩምን አስተያየቶች ላስከትል። አንጋፋውን የአሜሪካ ድምፅ ጋዜጠኛ አዲሱ አበበን ኢትዮጵያ ያለው አንድ ሁለት ጊዜ በስልክ አውርቼው ባውቅም ለመጀመሪያ ጊዜ ያገኘሁት ግን እዚህ ከአራት ዓመት በፊት ዋሽንግተን ዲሲ መጥቼ የአሜሪካን ድምፅ ስቀላቀል ነበር። መጀመሪያ ላይ አዲሱን ሳየው እንደው ትንሽ እንደ መፍራት አድርጎ ነበረ። ምክንያቱም አዲሱ ሲታይ እንደው በቃ ገዘፍ ኮስተር ያለ ስለነበር ትንሽ ፈራ የማለት ነገር ወደ ኋላ ሸሸት የማለት ነገር አሳየች። የነበረ ጥቂት ቆይቶ ግን አዲሱ በጣም እንደው ተግባቢ፣ ተጫዋች፣ ሰዎችን የሚያከብር ስራውን በአግባቡ የሚሰራ በቃ በአጠቃላይ እንደው ጠጋ ብለው ብዙ ትምህርት የሚቀስሙበት ትልቅ ሰው ሆኖ ነው ያገኘሁት። ምክንያቱም እንዲህ ያለ አንጋፋ የሆኑ ሰዎች አጠገብ ብዙ ትምህርት ይገኛልና ጠጋ ብዬ ብዙ ትምህርቶችን በተለይ ደግሞ ስቱዲዮ ሲገባ አዲሱ ሳይጨናነቅ ዘና ብሎ ፕሮግራም የማቅረብ የመምራት ከዛ ደግሞ ፕሮግራሞቹን ሲሰራ በጊዜ ሰርቶ አጠናቆ ጨርሶ የመቀመጥ ነገር አያለሁኝ። የስቱዲዮ ሰዓት ሲደርስ አይሯሯጥም፣ ረጋ ብሎ ነው ወደ ስቱዲዮ የሚሄደው እና እነዚህ ነገሮች ትምህርት የሚቀሰምበት በተለይ አዲስ እንደመጣ ሰው ሬዲዮ አዲስ፣ እኔ ሬዲዮ አዲስ አዲሴ ነው እና ሬዲዮ አዲሱ እንደሆነ ሰው ከአዲሱ ብዙ ቁም ነገር የሚቀሰምበት ሰው ነው በእርግጥ አሜሪካ ድምጽ ውስጥ ለማበላለጥ በጣም ይከብዳል ምክንያቱም ሁሉም በተለይ አብዛኞቹ ለረጅም ጊዜ የሰሩ ስለሆኑ ክፉ ደግን በኢትዮጵያ ውስጥ ባለው ሁኔታ ብዙ ነገሮችን ያዩ የዘገቡ የተረዱ እውቀት የቀሰሙ ነገሮችን በተለያዩ ተለዋዋጭ ጊዜዎች ውስጥ ብዙ ነገሮችን በአንድ ቦታ ላይ ቁጭ ብለው የታዘቡ የተመለከቱ ስለሆኑ ብዙ ነገሮችን ከነሱ መማር የሚቻልባቸው ጋዜጠኞች ናቸው። እዚ ያሉት አዲሱ ከነሱ አንዱ ነው። እንደው አዲሱን የተለየ አድርጌ የማይበት አንደኛው መንገድ በጣም ቀልደኛ ነው። በስራ ውጥረት መካከል፣ በደስታ ጊዜም፣ በሀዘንም ጊዜም፣ በመከፋትም ውስጥ እንደ ቀልድ በቃ እያዋዛ ነገር የሚያረሳሳ ሰው ማውቀው እሱን ነው። ውጥረትም ውስጥ ቢሆን በጣም ኮስተር ብሎ ነገሮችን በጣም በተካረረ ሁኔታ የማያይ ቀለል አድርጎ ነገሮችን የሚረድ የራሱን ብቻ አቅሎ የሚሄድ ሳይሆን ለሌላኛውም ሰው ለእኛም ቀለል ያለ ነገር እንዲሰማን የሚያደርግ ሰው ነው። የሬዲዮ ጋዜጠኝነት ሙያውን ደግሞ ስለተካነበት በቃ ተረጋግቶ ሳይጨነቅ በሚገባ ለአድማጮቹ ፕሮግራሙን የሚያቀርብ ባለሙያ ነው አዲሱ። እንግዲህ አዲሱ ሌላ ደግሞ በማህበራዊ ጉዳዮችም ላይ ሲሳተፍ ቀንደኛ የሚባል ሰው ነው። በእርግጥ የአሜሪካ ድምፅ አሁንም በተለየ የሆርኖ አፍሪካ ክፍል ባልደረቦች በማህበራዊ ጉዳይ ላይ በመተባበር በደስታም ሐዘንም ሲያጋጥም እንደዚህ በስደት ላይ አንድ ላይ በመቆም የሚታወቁ ናቸው። ልክ የቤተሰብ ያህል ስሜት ቤተሰብ እንዳለ እንዲሰማ የሚያደርጉ ሰዎች ናቸው ያሉት። በምንም አይነት ሃይማኖት የለም፣ ዘር የለም፣ ጎሳ የለም፣ ምን የለም። በቃ ደስታም ሲያጋጥም ሀዘንም ሲያጋጥም አንድ ላይ ቆመው የመሰዎች ለሰዎች ችግር በመቆም የሚታወቁ ናቸው። አዲሱ ከነዚህ አንዱ ነው እና እንዲህ ባለ ሁኔታ ደግሞ እኔ በጣም ከሁሉም በተለየ የማስታውስበት አንድ ምክንያት አለኝ። አባቴን ማጣቴን የተነገረኝ እዚህ ከመጣው ነበር ነበርና ያንን ከባድ ጊዜ በማሳለፍበት ወቅት አዲሱ ከነ ባለቤቱ ትዘዝ አብረውኝ የቆሙትን መቼም አረሳውም። በተለይ ደግሞ በቃ መጽሐፍ ቅዱሱን ገልጦ ከመጽሐፍ ቅዱስ የማጽናኛ ቃላቶችን እያወጣ እያነበበ አጠገቤ ሲቆም ልክ የአባትን ያህል ስሜት ነበረውና እሱ በጣም በሱ አስታውሰዋለሁ። በእርግጥ ጡረታ አንድ አዲስ የህይወት ምዕራፍ የሚጀመርበት ጊዜ ነው፣ ግን ደግሞ አዲሱን ከኮሪደር ላይ ማውጣ ማጣት አዲሱን ከዚህ ከቢሮ ውስጥ መንፈሱን ድባቡን ማጣት ራሱ ትንሽ የሚያስከፋው ነገር አለ። የአዲሱን በጡረታ አዲስ ህይወት ምዕራፍ መጀመሪያ ስሰማም በጣም ነው የደነገጥኩት። ቀደም ብሎ በሙያው ብዙ ቁም ነገሮችን ያበረከተ አንጋፋ ባለሙያ ቢሆንም፣ ገና ደግሞ በጣም ብዙ እልፍ አስተዋጽኦ ያበረክታል የሚል ምኞት ስለነበረኝ ዜናውን የተቀበልኩት በመከፋት ስሜት ነው። ቢሆንም ግን አዲሱ ብዙ ቁም ነገሮችን የሰራህ ሰውነህና ከባለቤትህ ትዘዝ ጋር ደግሞ ልክ እንዳንተ በጣም ቁም ነገረኛ የሆነች ጥሩ ባለቤት አለችህ። ከባለቤትህ ጋር በጣም የደስታ ጊዜ ቀሪ የስኬት ጊዜ እመኝልሃለሁ። መልካም የጡረታ ጊዜ ይሆንልህ። አዲሱ እንደ እኔ በልጅነቱ በራዲዮ ፍቅር ለወደቀ ሰው ጋሻ አዲስ ዘመን የማይሽረው የጋዜጠኝነት ቀለም ነው። ለአማርኛ ቋንቋ ያለው አክብሮት እያንዳንዷን ባዕድ ቃል ወደ አማርኛ ለመመለስ በሚያደርገው ጥረት ይታወቃል። ለአድማጭ ያለው አክብሮት መሰናዶች ውስጥ በሚያካትታቸው ጥንቃቄዎችና ፈጠራዎች ይታያል። ለሐቀኝነት ያለው ጉጉት አንድን ጉዳይ በተመለከተ በሚያከታትላቸው የማጣሪያ ጥያቄዎች እሩምታ ያስታውቃል። ጋሻ አዲስ ለአድማጭ እፎይታ ነው፣ አለኝታ ነው። ለተጠያቂ ግን በአንጻሩ ፈተና ነው። ለኢትዮጵያ ጋዜጠኝነት ደግሞ የሁልጊዜም ባለውለታ ነው። ጋሽ አዲስ፣ ቢያንስ አንተና መሰሎችህ ባቀናችሁት ቤት ለመስራት በመቻ ላይ ራሴን ትልቅ እድለኛ እንደሆንኩ አድርጌ ቆጥረዋለሁ። ብዙ አብረን ሳንሰራ መሄድ ብቻ ቅር ያሰኘኛል። ሆኖም የሥራ ዘመኑን በድል አጠናቀቀ ሰው እንኳን ለዚያ በቃህ ከሚለው መልካም ምኞትና ከቸሪግ ጠምህ በቀር የምሸልመው ለአሁን የለኝም። ስላደረግከው ነገር ሁሉ እናመሰግናለን። አክባሪህ ሀብታሙ ሁለት ተከታታይ የሙዚቃ ድግሶች ተሰናድተዋል በዩናይት ስቴትስ የተለያዩ ግዛቶች በመዘዋወርና እዚህ ዋሽንግተን ዲሲም ጭምር የሙዚቃ ስራዎቻቸውን በማሳየት ላይ ከሚገኙት ሁለቱ እውቅ ድምፃውያን ቴዲ አፍሮና ጎሳዬ ተስፋዬ ወዲህ ወደ ስቱዲያችን ጎራ ብለው የምናደርገውን ቃለ ምልልስ ከወዲሁ እናስታውቅ። አድማጮች የዚህ ፕሮግራም የረዥም ዓመታት አዘጋጅ የመጽሔቱ ባልደረባዬ አዲሱ አበበ ማስታወሻ ዝግጅት በዚሁ ሊገባደድ ነው። ከአዲሱ ከራሱ ጋር ለስንብት ያደረግነውን ቆይታ እና እንደ ሌሎች ባልደረቦቼ ሁሉ ቃዋ ባልደረባዬ ቆንጅታየጋ የነበረንን ወግ በሰዓት እጥረት ዛሬ ማቅረብ አልተሳካልኝም። በቀጣዩ ፕሮግራም ይዤ ቀርባለሁ። ለሚቀጥለው ሳምንት ለዛሬ ያዝኳቸውን ጨምሮ በርከት ያሉ ቅንብሮች ይጠብቋችኋል። እንደ ዛሬ ተሰናዳውን ግን በዚህ ውቋቸው አሁን የቀረን ለደናደሩ ስንብት ታዲያ ከማጠቃለያ ዜናው ንባብ በኋላ እንመለሳለን። ከዚያው ግን ከዚህ ከምትሰሙት ጥላሁን ገሰስ ጃፓናን ወድጄ ጋር እተዋቸዋለሁ። እናሰማለን የዩናይትድ ስቴትስ የአገር ውስጥ ደህንነት ተጠባባቂ ኃላፊ ባለፈው ሳምንት በመቶዎች የሚቆጠሩ ህጋዊ ፈቃድ የሌላቸው ሰራተኞችን ፍለጋ ሚሲሲፒ ውስጥ በምግብ ስራ ቦታ ላይ የተደረገው ወረራ ተገቢ ነበር በማለት ተከላክለዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽት ሰዓት እስከ አራት ሰዓት በ22፣ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንሳ ዝግጅቱን እዚ ላይ ያበቃ። ነገ ሰኞ ከምሽት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ንጉሥ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ ያሉ አከበደ ነኝ። ለአሁኑ ግን በዚሁ ተሰናበትን። ሰላም ደህና ደሩ።